ነፍስ ካወቅኩበት ጊዜ አንስቶ ኢትዮጵያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቻ አላውቅም ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ምንም የሚያሳፍር ነገር አልፈጸምኩ ነው ያሉት ጠቅላይ ሚኒስትሩ በብሔራዊ መረጃ መረብ ደህንነት ኤጀንሲ ካገለገሉበት ጊዜ ጋር በተያያዘ የተነሳ ጥያቄ ሲመልሱ በአንድ ዓመት የስልጣን ጊዜያቸው አልሰራሁትም ብለው የሚቆጫቸው ነገር እንዳለ ተጠይቀውም በርካታ ተግባራትን ማከናወናቸውን ነው ያስታወሱት እስክንድር ፍሬው ዝርዝሩን ይዟል። ጠቅላይ ሚኒስትር አብይ አህመድ ትናንት የሰጡት ጋዜጣዊ መግለጫ በርካታ ወቅታዊ ጉዳዮች የተነሱበት ካለፈ ማንነታቸው ጋር በተያያዘ ጭምር ምላሽ የሰጡበት ነው። ጠቅላይ ሚኒስትሩ ወደ ከፍተኛው የመንግስት ስልጣን ከመምጣታቸው በፊት በሌሎች ኃላፊነቶችም አገልግለዋል። ካገለገሉባቸው የመንግስት ተቋማት አንዱ ደግሞ የብሔራዊ መረጃ መረብ ደህንነት ኤጀንሲ በእንግሊዝኛው ምህጻረ ቃል ኢንሳ ነው። በዚሁ በኢንሳ ውስጥ ከነበራቸው ሚና ጋር በተያያዘ የእሳቸውን ስም ሊጎዳ የሚችል መረጃ መኖሩን የተናገሩ ወገኖች አስተያየት በማህበራዊ ሚዲያም ተሰራጅቷል። እነዚህ ወገኖች አለን ስለሚሉት መረጃ ከአሜሪካ ድምፅ የቀረበ ጥያቄ የመለሱት ጠቅላይ ሚኒስትሩ ተከታዩም ብለዋል። ኢንሳን በሚመለከት እንግዲህ እስካሁን የኋላ ስራዎችን በሚመለከት ብዙ ማንሳት አልጀመርኩም። ከሚዲያ ጋር ትውቅ ያደረግኩት ፕራይም ሚኒስትር ኦፊስ ከመጣው በኋላ ማለት ይቻላል። ስለዚህ ኢንሳ በሚመለከት ወደፊት ባዮግራፊውም እጽፋለሁ። እጅግ በጣም እንኮራበት ስራ የሠራሁበት ተቋም ነው። ምንም የሚያሳፍር ተግባር ኢንሳ ያለው ፈጽሜ አላውቅም። እዚህን አስመልክቶ ማንኛውም ሰው መረጃ ካለው መረጃውን ለህዝብ ይፋ ማድረግ ይኖርበታል። እኔ ነፍስ ካወቅኩ ጊዜ ጀምሮ ኢትዮጵያውያንና ኢትዮጵያን የሚጎዳ ስራ ሆን ብዬ ሰርቼ አላውቅም። ይሄ በደሜ ውስጥ ያለ እውነት ስለሆነ ምንም አይነት መረጃ ሳለ በድፍረት መናገር ይችላል። የሆነ ሆኖ እንደዚህ አይነት ነገር ካለ ለህዝብ መግለጽ ጥሩ ነው። ምክንያቱም ሚዲያዎች አሁን ያልተሰራ ያልተነገረ በሚናገሩበት ዘመን የሚነገር ነገር ማስረጃ ይዞ ማስቀመጥን ትክክላል። ያልተራበን ህዝብ ፎቶሾፕ አድርጎ ተርቧል ብሎ ማቅረብ የሚደፍር ሚዲያ ባለበት ሀገር ውስጥ ተጨባጭ ማስረጃ እያለ ማስቀመጥ ትክክል አይደለም እና በእናንተም በኩል አቶ እስክንድር መረጃ ካላችሁ ለህዝብ መግለጥ፣ የሚያስጠይቅ ከሆነ እንደ ተራ ዜጋ መጠየቅ፣ የሚያስወቅስ ከሆነ ለመወቀስ ዝግጁ ነኝ። እንደዚህ አይነት ስጋት መኖር የለበትም። ባለፈው አንድ አመት ፈተና ሆነው ከቆዩ ጉዳዮች አንዱ የዜጎች መፈናቀል ነው። በሀገር ውስጥ በግጭትና በድርቅ ምክንያት የተፈናቀሉ ዜጎች ቁጥር ሶስት ሚሊዮን መድረሱ የአስቸኳይ ጊዜ የምግብ እርዳታም እንደሚያስፈልጋቸው ይታወቃል። ጠቅላይ ሚኒስትሩ በጋዜጣዊ መግለጫው እንዳሉት እነዚህን ተፈናቃዮች በተመለከተ የሚሰራጩ አንዳንድ ዘገባዎች የተሳሳቱ ናቸው። ስህተቱ ደግሞ ሁሉም የተፈናቀሉት በሳቸው የስልጣን ዘመን እንደሆነ መቆጠሩ እንደሆነ አብራርተዋል። እኔ ወደ ቢሮ ስመጣ ከአንድ ነጥብ አንድ ሚሊየን በላይ ተፈናቅሎ ያልተመለሰ ህዝባል ባክሎግ ነው የወረስኩት። የመፈናቀል ባክሎግ ማለት ከመጣው በኋላ አንድ ነጥብ አምስት የሚጠጋ ሰው ተፈናቅሏ፣ ተጨማሪ ይሄ ደግሞ አሳፋሪ ነው። በለውጥ አየር ውስጥ መከሰት የማይገባው አሳፋሪ ተግባር። በድምሩ የነበረው የመፈናቀል ቁጥር ባለፈው ዓመት አንድ ነጥብ አንድ ሚሊዮን የሚጠጋ ሰው መመለስ ይናለ፣ ወደ ቀድሞ ቦታቸው። አሁንም በርከት ያለ ሰው፣ ከግማሽ በላይ የሆነ ሰው በአዳዲስ ሰፈር፣ በቤተሰብ በምናምን፣ በካምፕ የሚኖር ህዝብ አለ ይሄን ባጠረ ጊዜ ዘላቂ ህይወቱ የሚራበት ስራ መስራት ይኖርብናል። ይሄ እኔም እናንተም ኢትዮጵያውያን በጋራ የምንሰራው ኢትዮጵያውያንን ማፈናቀል መሆኑን በጋራም የምንናገረው መሆን አለበት። ይህ ጸያፍ ነገር ነው። በዚያ ልክ ማየት ተገቢ ይሆናል። በአንድ ዓመት የሥልጣን ዘመናቸው በተሻለ በሰራሁት ብለው የሚቆጩበት የሚጸጸቱበት ሁኔታ እንዳለም ተጠይቀዋል ጠቅላይ ሚኒስትሩ። የጉጂና የጌዶ ግጭት ከእነዚህ ጉዳዮች አንዱ ይሆን የሚል አስተያየትም አክሏል። ከአሶሺየትድ ፕሬስ የቀረበው ጥያቄ የጠቅላይ ሚኒስትሩ ምላሽ ተከታዩ ነው። ባለፉት አንድ ዓመታት የተሻለ ነገር ብሰራ ወይም ይሄን አድርጌ በነበረ ብለው የሚቆጩት ነገር አለው ይላሉት፣ ምንም ነገር አቅሜ በፈቀደ እና ባለኝ ጊዜ ልክ ካለምንም መታከት ድሮጭ አለው። በጣም በርካታ ድሮች አምጥቻለሁ። በአንድ አመት ሊታሰቡ የማይችሉ ጠንካራ ጠንካራ ውጤቶች በብዙ መስክ፣ በዲፕሎማሲ፣ በፖለቲክስ፣ በኢኮኖሚ ሊገለጥ የሚችል ነገር አድርጌ ያለው ብዙም የማፍርበት ጉዳይ አለ። ጌዶን እና ጉጂን በሚመለከት ላነሱት ጌዶና የጉጂ ማህበረሰብ የሁለት ወንድማማች ልጆች ቤተሰብ ነው ይባላል። ሲናገሩ በአፈ ታሪክ እንደዛ ይላል። አሁንም አንድ ቋንቋ ይናገራሉ። ሁለቱም ገዳ ስርዓት ይከተላሉ። ከኔም ከአቶ እስክንድር ከእርሶም በላይ ጉጂ እና ጌዶ ቤተሰቦች ናቸው። እኔና እርሶ ከምንቆረቆረው በላይ እነሱ እርስ በርስ አብረው የኖሩ ወደፊትም የሚኖሩ ናቸው። ባለፈው ችግር ገጥሞ በርከት ያለ ሰው ከጉጂ ተፈናቅሎ ነበር። ታስታውሱ እንደሆነ በዚያ ጊዜ በምክትል ጠቅላይ ሚኒስትር የሚመራ የሁለቱ ክልል አመራሮች ያሉበት ጠንከር ያለ ኮሚቴ ተቋቁሞ የሄዱ አካባቢ እንቅስቃሴ አድርጎ በትንሹ ከ95 ፐርሰንት በላይ የተፈናቀሉ ሰዎች ወደ ነበሩበት እንዲመለሱ አድርጓል። ጥቂት ሰዎች ቆይተዋል እዛ። በንጽጽር ጥቂት የምለው እነዚህ ሰዎች አካባቢ ላይ በነበረው የተፈጥሮ ሁኔታም በአንድ ጊዜ ሄደው መቋቋም ባለመቻላቸው ቆይተዋል። ወደ ቦታቸው የተመለሱ ሰዎች ደግሞ በእኛ ባህሪ አንድ ነገር ከጀመርን በኋላ እስከ መጨረሻው ባለመሄድ ሲቋቋሙ በደንብ መደገፍ ባለመቻላችን በኋላም ጉጂ አካባቢ ልክ እንደወለጋ የጸጥታ ችግር ስለነበረ መልሶ ሊያገረሽ ይችሏል። ሆኖም ተፈናቃዮቹን በተመለከተ ከሚቀርቡ መረጃዎች ማስተካከያ የሚያስፈልጋቸውን መኖራቸውን ጠቅላይ ሚኒስትሩ ገልጸዋል። ችግሩ ተፈቷል የሚል እምነት ነበረኝ በቅርብ ጊዜ ድጋሚ ጥያቄው የማይነሳ ከሆነ ዘዛዛጉ ለማቅረብ ብዙ አይነት መረጃዎች ቀርበዋል። ከጌዶ በኋላ የጉጂ የአገር ሽማግሌዎችን ለማናገር ስንሞክር ሁለት ነገር ነው የቀረበው። አንደኛ በፍጹም የማናቃቸው ሰዎች ከጉጂ ተፈናቀልን ተብሎ በሚዲያ እያየናቸው ነው የሚል፣ ሁለተኛ ጎረቤቶቻችን ማነቅቷቸው ነው የሄዱ የሚል የኛ ጎረቤት ነበሩ ማነካቸው እና ነው የሄዱት የሚልም ጉዳይ አንስተዋል። ይሄን ጉዳይ ዘርዘር ለማድረግ እነዛውን የሀገር ሽማግሌዎች ወደ ጌዲዮ እንዲሄዱ ተደርጓል። የጉጂና የጌዲዮ አባ ገዳዎች በጋራ በልተዋል፣ ተመካክተዋል፣ እየተወያዩ ነው ያሉት። ሁለት እንድምታ ስላለው ጉዳዩ እዛ ገዛ ተያይዞ ረሃብ ነበር። ረሀብ ተደበቀ፣ በርካታ ሰዎች እንደዚህ ሆኑ የሚል ጉዳይ ተነስቷል። ረሃብ በሚመለከት የመጀመሪያው ሀሳብ አሁን ባለንበት ዘመን እንኳን በርከት ያለ ሰው ተርቦ ቀርቶ የእናንተ የበላችሁትን ምሳስ መደበቅ ይቻላል የሚለውን ለእናንተ መተው። ያልተሰራው የዛሬ አስር ዓመት ይንሳ እያለ የነበረው በሚባልበት ዘመን ዛሬ ሰው ተርቦ መደበቅ የሚቻል አይመስለኝም። ምክንያቱም ተራ በሚባለውም ሰው ቢሆን ከአስር ቢያንስ አንዱ ሰው ሞባይል አለ። በፌስቡክ እራሱን መዘገብ ይችላል። ሲቲዝን ጆርናሊዝም የሚባለው እሱ ነው። ያን ያክል መደበቅ የሚያስችል ጉዳይ የለም። ሁለተኛ በወሎ ረሃብ በንጉሱ እየተደበቀ የሚባለውን ዜና በወቅቱ የነበሩ ምሁራን እነ ፕሮፌሰር መስፍን አካባቢ ድረስ ሄደው አጥርተው አይተው፣ በአንድ በኩል ጉዳዩ እንዲታወቅ፣ በሌላ በኩል መንግስት ደግሞ ትኩረት ሰጥቶ እንዲሰራ ጫና ያደርጉ ነው። ዛሬ ከ40 ምናምን ከ50 ዓመት በኋላ ጠንከር ብሎ በቦታው ሄዶ ጉዳዩን ለይቶ እውነተኛ መረጃ ማምጣት የሚችል ሚዲያና ምሁር ያጣንበት ጊዜ መሆኑ ያው መልሳችሁ እናንተኑ ትዝብት ውስጥ የሚከት ይሆናል ማለት ነው። ጠቅላይ ሚኒስትር አብይ አህመድ ትናንት የሰጡት መግለጫ በርካታ ጥያቄዎች የተነሱበት፣ ሰፋ ያሉ ጉዳዮች የተዳሰሱበት ነው። በሌሎች ዘገባዎች ልንመለስበት እንሞክራለን። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።